አዲሱ የሶማሊያ መንግስት በአስቸጋሪ ሁኔታዎች ውስጥ አገሪቱን መልሶ ለመገንባት እያደረገ ያለውን ጥረት ወደር የለው ሲሉ የዩናይትድ ስቴትሷ የውጭ ጉዳይ ረዳት ሚኒስትር ወንዲ ሸርማን አሞገሱ። ሚስ ሸርማን ይህን የተናገሩት ሞቃዲሾ ውስጥ ያደረጉትን ጉብኝት አስከትለው ሲሆን የአሜሪካዊቱ ከፍተኛ ዲፕሎማት ጉብኝትም እንደ አጋጣሚ ሆኖ ሶማሊያ የመጀመሪያዋን ሴት የውጭ ጉዳይ ሚኒስትሯን ከመሾሟ ጋር ተገጣጥሟል። የምስራቅ አፍሪካው ሪፖርተራችን ጌብጫ ስሎ ያጠናቀረውን ዘገባ ሰለሞን አባቴ ያቀርበዋል። በዩናይትድ ስቴትስ የውጭ ጉዳይ ጠቅላይ መስሪያ ቤት ሶስተኛዋ ሰው የሆኑት አምባሳደር ሼርማን በትናንቱ የሞቃዲሾ ጉብኝታቸው ወቅት ሼህ ሐሰን ሼህ መሐመድና ሌሎችም የመንግስቱን ከፍተኛ ባለሥልጣናት አነጋግረዋል። ዛሬ ናይሮቢ የገቡት አምባሳደር ሼርማን በኬንያታ ዩኒቨርሲቲ ተገኝተው ባደረጉት ንግግር አዲሱ የሶማሊያ መንግስት ያከናወናቸውን ተግባራት ሲያደንቁ፣ ሀገሪቱ አሁን ተስፋ የመቁረጥ ሳይሆን የብሩህ መጻኢ ጊዜ ስፍራ ሆና ትታያለች ብለዋል። ከምንም ተነስቶ ዲሞክራሲን ለመፍጠር ፓርላማው በመኪና ማቆሚያ ስፍራ ላይ ይሰበሰባል። ይህ በእውነቱ ወደር የሌለው በእውነቱ ድንቅ ነገር ነው። የሶማሊያ ፓርላማ ባለፉት ሀያ ዓመታት ጦርነትና መስቀልቅል ውስጥ ፈራርሶ አሁን ገና በጥገና ላይ ያለ ህንፃ ነው። ዓመታት ከፈጀ የፖለቲካ ሽግግር ሂደት በኋላ ፓርላማው የተቋቋመው ባለፈው ነሐሴ እንደነበረ ይታወቃል። የጸጥታ ጉዳይ የአዲሱ መንግስት አንገብጋቢ ችግር መሆኑን ሼርማን ጠቁመው የአልቃይዳውን ግብረ አበር አልሻባብን ከመጨረሻ ጠንካራ ይዞታዎቹ ለማባረር መንግስቱ ከአፍሪካ ህብረት ጋር እየሰራ መሆኑን አስታውሰዋል። ብዙዎች የጨለማ የሚሉት የአልሻባብ ማንሰራራት እንዳይከሰት ጸጥታንና መረጋጋትን ለማረጋገጥ የሥራ ዕድሎችን ለመፍጠር አገልግሎቶችን ለማስፋትና የገንዘብ ዝውውር ስርዓቱን ለመዘርጋትና ለማሳለጥ እርሳቸው አግኝተው ያነጋገሯቸው የሶማሊያው ፕሬዚደንት፣ የምክር ቤቱ አፈ ጉባኤ፣ የሲቪል ማኅበራትና ሥራ ፈጣሪዎች እጅግ በበረታ ሁኔታና በጠነከረ መንፈስ እየሰሩ መሆናቸውን ተናግረው ይህ ሥራቸው እጅግ ከባድ ቢሆንም የማይቻል ግን አይሆንም ብለው ተስፋ እንደሚያደርጉ ጠቁመዋል። አምባሳደር ሸርማን በዚሁ መግለጫቸው የሶማሊያ ጠቅላይ ጠቅላይ ሚኒስትር የመጀመሪያዪቱ ሴት የውጭ ጉዳይ ሚኒስትር የሚገኙበትን መንግስት በመመስረታቸው መደሰታቸውን ገልጸዋል። ቀደም ሲል ለፕሬዚደንትነት ለመወዳደር ሙከራ አድርገው የነበሩት የፑንትላንዷ ፎዚያ ዩሱፍ ሐጂ አደም ለሶማሊያ ሴቶች አዲስ ዘመን ባሉት ወቅት ውስጥ በመሳተፋቸው ኩራት የሚሰማቸው መሆኑን ገልጸው ለሹመታቸውም ምስጋና አቅርበዋል። አስር አባላት ባሉበት አዲሱ ካቢኔ ሌላዪቱ ሴት ፖለቲከኛ ማርያን ቃሲም አህመድም የልማትና የማህበራዊ አገልግሎቶች ሚኒስትር ናቸው። we